ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት ሁለት 2013 ዓ.ም የጋቢና ቤ መሰናዶው ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተውቃችሁ። የኢትዮጵያ መንግሥት የተባበሩት መንግስታት ዓለም አቀፍ የምግብ ፕሮግራም ጽህፈት ቤት በትግራይ ክልል ያለውን አገልግሎቱን እንዲያስፋፋ ጠየቀ። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ቁራኛይን ጨምሮ ከአስር በላይ ፊልሞችን ከሰራው ከሲኒማቶግራፈር ቢሊ መኮንን ጋር ቆይታ አድርገናል። አንዱ ፈታኝ ያደረገው ምንድን ነው? ያልኖርነውን ህይወት በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበረ። የሰማችሁት ሲኒማቶግራፈር ቢሊ መኮንን ነው በምሽቱ ይደመጣል ኬንያውያን የአክሮባት ቡድኖች በኮቪድ-19 ምክንያት ያጋጠማቸውን ስራ አጥነት በጎዳና ላይ ትዕይንት እያካካሱ ነው ተሞክራቸውን በአጭሩ እናስቃኛችኋለን የሙዚቃ ምርጫም ይኖረናል ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ ኤልያስ አስማረ በቅንብሩ ቀጣዮቹን 30 ደቂቃዎች አብረናችሁን ዘልቃለን አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ለምሽቱ ወደ ተሰናዱት ዜናዎች እናልፋለን I'm Eden. ኢትዮጵያ መንግስት ለ25 ዓለም አቀፍ የረዴት ሰራተኞች ወደ ትግራይ ክልል መግባት እንዲችሉ ፍቃድ መስጠቱን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴቫን ዱጃሪክ ትናንት ለጋዜጠኞች በሰጡት ቃል ይህን ፍቃድ ማግኘታችን የእርዳታ ሰራተኞች ችግሩ በፍጥነት እየተባባሰ ባለበት በትግራይ ክልል እርዳታ ለማድረስና ለችግሩ የምንሰጠውን ምላሽ ለማጠናከር መቻላችንን የሚያረጋግጥ የመጀመሪያ እርምጃ ሆኗል ብለዋል። በማስከተል ሲያስረዱም በቅርቡ ወደ ኢትዮጵያ የተጓዙ ከፍተኛ የመንግስታቱ ድርጅት ባለስልጣናት ከሀገሪቱ መንግስት ጋር በርካ በርካታ ገንቢ ንግግሮችን አካሂደዋል ብለዋል። የድርጅቱ የደህንነትና ጸጥታ ጉዳዮች ምክትል ዋና ጸሐፊ ጊልስ ሚሾድ፣ የስደተኞች ጉዳይ ከፍተኛ ኮሚሽነሩ ፊሊፖ ግራንዲ እና ከጥቂት ቀናት በፊት ደግሞ የዓለም የምግብ መርሃ ግብር ዋና ስራ አስኪያጅ ዴቪድ ቢዝሌን ጨምረው የድርጅቱ ባለሥልጣናት በኢትዮጵያ ጉብኝት ማድረጋቸውን ዘርዝረዋል። ኮቪድ-19 ቻይና ውሃን ከተማ ውስጥ ከመከሰቱ አስቀድሞ በሽታው በስፋት ተሰራጭቶ መቆየቱን የሚያመላክት አንድም ማስረጃ አላገኘንም ሲሉ ወደ ቻይና ተጉዞ የበሽታውን ምንጭ እየመረመረ ያለው የሳይንቲስቶች ቡድን መሪ ተናገሩ። በቫይረስ ተላላፊ በሽታዎች አዋቂ ሳይንቲስቱ ፒተር ቤን ኤምባራክ ዛሬ ቻይና ውሃን ከተማ ውስጥ ለጋዜጠኞች ገለጽ አድርገዋል። መርማሪ ቡድናችን ያካሄደው ክትትል የሚጠቁመው በሽታው ከሌሊት ወፎች እንደመነጨ ነው ብለዋል። ነገር ግን የሌሊት ወፎቹ ውሃን ውስጥ የነበሩ አይመስሉም ሲሉም አክለዋል። ዓለም አቀፉ የሳይንቲስቶች ቡድን በሽታው ሲጀምር የተቀሰቀሰበት ተብሎ ይጠረጠር የነበረውን የውሃን የአሳ ምግቦች ገበያና የውሃን የቫይረስ ምርመራ ተቋምና ቤተ ሙከራም ጎብኝቷል። የጦር ሰራዊቱ መፈንቅለ መንግስት ባካሄደባት በሚኒያማር በዋና ከተማዋ የተጀመረው የተቃውሞ ሰልፍ ዛሬ ለአራተኛ ቀን ቀጥለዋል። ሲቪላዊው መንግስት ከስልጣን መነሳቱን በመቃወም የጀመሩት ሰልፎች እንዲገቱ የጦር ሰራዊቱ ትዕዛዝ ቢያስተላልፍም ተቃዋሚዎች ችላ ብለው ጎዳና ላይ መውጣታቸውን ቀጥለዋል። በያንጎን ና ማንደላይ ከተሞች ከማታ ሁለት ሰዓት እስከ ንጋት አስር ሰዓት የሚዘልቅ የሰዓት ላፊም ታውጇል። ይሁን እንጂ ሰዓት ላፊው ከታወጀ ከጥቂት ሰዓታት በኋላ አንድ ሌላ ወታደራዊ አስተዳደር በመላ ሀገሪቱ ከአራት ሰው በላይ ሰብሰብ ብሎ ሊሉ እንዳይገኝ ከልክሏል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ዕለቱ አብይ ርዕስ እንሻገር። የተባበሩት መንግስታት ድርጅት ዓለም አቀፉ የምግብ ፕሮግራም የኢትዮጵያ ጽሕፈት ቤት በትግራይ ክልል ያለውን አገልግሎቱን እንዲያስፋፋ የኢትዮጵያ መንግስት ጠየቀ። በዚህ ዙሪያ ዘጋቢያችን መለስካቸው አማሃ ዘገባ አጠናቅሯል። በትግራይ ክልል የሰብአዊ እርዳታ አገልግሎት ከሚሰጡ ዓለም አቀፍ ድርጅቶች መካከል በተባበሩት መንግስታት የዓለም አቀፍ ምግብ ፕሮግራም አንዱ ነው። በተለይ ከወራት በፊት በትግራይ ክልል መንግስት ሕግን ለማስከበር ወስቸዋለሁ ካለው ወታደራዊ እርምጃ በኋላ ይህ የመንግስታቱ ድርጅት አንድ አካል የሆነ ተቋም ሰብአዊ ድጋፍን በተመለከተ ምን እየሰራ እንደሆነ ቪኦኤ ለማወቅ በኢትዮጵያ በኢትዮጵያ የሚገኙትን የድርጅቱን ተወካይ ሚስተር ሴቨን ወይሬ ኦማሞን ጠይቋቸዋል። ኦማሞ እንዳሉት በአጠቃላይ ኤርትራውያን ስደተኞችን እንረዳለን። ከዚህ በተጨማሪም ለሚያጠቡ እና ለነፍሰ ጡር እናቶች እንዲሁም ለህፃናት የምግብ ድጋፍ እናደርጋለን። በአየር ንብረት ምክንያት ለአደጋ ተጋላጭ ለሆኑ ማኅበረሰቦችም የአየር ንብረት መድህን ዋስትና ሥርዓት በመዘርጋት ከሚከሰት አደጋ በቶሎ እንዲያንሰራሩ ድጋፍ እንሰጣለን ሲሉ አስረድተዋል። ከቅርብ ጊዜ ወዲህ ይህንን አገልግሎት ለማስፋፋት ከኢትዮጵያ መንግሥት ጋር ስምምነት እንዳደረጉ ገልጸዋል። በቅርቡ ከመንግስት ጋር ባደረግነው ውይይት ምክንያት በትግራይ ክልል የምናከናውነውን ሥራ እንድናስፋፋ ጥያቄ ቀርቦልናል። በዚህም የሰብአዊ እርዳታ አቅርቦትን ወደ ትግራይና ትግራይ ውስጥ የማጓጓዞን ሥራ ለማጠናከር እንሠራለን። የምግብ እርዳታን በማቅረብ በኩልም አገልግሎታችንን እናስፋፋለን። ይሄ በአሁኑ ጊዜ በመንግሥትና በተለያዩ መንግስታዊ ባልሆኑ ድርጅቶች ጥምረት የሚተገበር ነበረም በዚህ ተጠቃሚ ለሆኑ እስከ አንድ ሚሊዮን የሚጠጉ ሰዎች የሚደረገውን ጥረትም እናግዛለን። በሦስተኛ ደረጃ የምንጀምረው ሥራ ሁሉን አቀፍ ተጨማሪ የመመገብ መርሃ ግብር ይሆናል። ይህ መርሃ ግብር ኢላማ የሚያደርገው ሁሉንም ለአደጋ ተጋላጭ የሆኑ ሕፃናትን የሚያጠቡ እና ነፍሰ ጡር እናቶችን ነው። በዚህ መርሃ ግብር እስከ 875 ሺህ ሰዎችን ለማገልገል አቅደናል። እና አሁን በክልሉ በተፈጠረ ሁኔታ ተጽዕኖ ያረፈበት የምንሰጠው አገልግሎት አለ። ይሁንና ስራችንን ለማስፋፋት እየተዘጋጀን እንገኛለን። የዓለም የምግብ ፕሮግራም ኃላፊ ከትናንት በስቲያ በትዊተር ገጻቸው እንደጠቆሙት ከኢትዮጵያ መንግሥት ጋር አዲስ ስምምነት እንደደረሱ ይፋ አድርገው እንደነበረ በማስታወስ ኦማሞ ተጨማሪ ማብራሪያ እንዲሰጡ ቪኦኤ ላቀረበላቸው ጥያቄም ምላሽ ሰጥተዋል። የነገሩ እንኳን ቀደም ሲልም ስምምነት ነበረ፣ ግን በዓለም የምግብ ፕሮግራም ዋና ዲሬክተርና በኢትዮጵያ መንግሥት መካከል የተደረሰው የተግባራት ስምምነት በዚያ ቀደም ሲል በተባበሩት መንግሥታትና በመንግስት መካከል በተደረገው ስምምነት የሚካተት ነው እና ይሄ አዲስ ስምምነት ሳይሆን ባለው ስምምነት ውስጥ የተደረሱ የተግባራት ስምምነት ነው። ስምምነቱ የሚያያዘው በክልል ውስጥ ፈጣን እንቅስቃሴን የሚፈቅድና ዓለም አቀፍ የእርዳታ ሠራተኞችን ፈቃድ አሰጣጥ አሰራር ከመዘርጋት ጋር ከመንግሥትና ከሌሎች አጋሮች ጋር የእውነታዎችን የጋራ ቅኝት አሰራር ጋር የሚያያዝ ነው። የግንኙነት አቅም ከማሻሻል ጋር የተያያዘ ስምምነትም አለ። በድርጅታችን ድረገጽ ላይ ይህ ስምምነት በዝርዝር ሰፍሯል። አሁን በትግራይ ሰብአዊ እርዳታን ተደራሽ በማድረግ ረገድ በአስቸኳይ መፈታት አለበት የሚሉት ከባዱ ችግር ምንድን ነው የሚል ጥያቄም ቀርቦላቸው ነበረ። በመሻሻል ላይ ያለ ሂደት ነው። ለሁሉም ተዋሪያን ከፍተኛ የሆነው ፈተና ለትግራይ ሕዝብ ድጋፍ ማቅረብ ነው። ጉልህ የሆነ ጥረትና ተግባር በዚህ ረገድ በመንግሥትና መንግሥታዊ ባለሆኑ አካላት እየተተገበረ እንደሆነ እናውቃለን። ግን አሁንም ብዙ የሚቀር አለ። ሁላችንም ይህንን ለመፍታት ነው የምናልመው። በአሁኑ ጊዜ የተለያዩ ወገኖች በትግራይ የሚገኘውን የተረጅ ቁጥር የተለያዩ አሃዞች ይሰጣሉ። መንግሥትም እንዲሁ ይሰጣል። እናንተስ እንዴት ነው የተረጃዎችን ቁጥር የምትሰበስቡት? እንደሚመስለኝ እነዚህ ቁጥሮች የመጀመሪያ ደረጃ ግምቶች ናቸው። በስፍራው ተገኝተንና ቀጣይ ቅኝቶችንና ዳሰሳዎችን ማድረግ ስንችል በእርግጠኝነት የሚጠሩ ቁጥሮችን መስጠት ይቻላል። ግን ሁሉም እንደሚገነዘበው ባለው ተጨባጭ ሁኔታ ምክንያት ማድረግ የሚቻለው መገመት ብቻ ነው። እነዚህ ቁጥሮች የግምት ቁጥሮች ናቸው። የተረጂዎችን ተደራሽነት ድርጅታችሁ እንዴት ይመዝነዋል? የቪኦኤ ሌላው ጥያቄ ነበረ። ሁኔታው የተሻሻለ ነው ማለት እችላለሁ። ቀድሞ እንደተናገርኩትም መንግሥትና መንግሥታዊ ያልሆኑ ድርጅቶች ሁሉም ተደምሮ እስከ 17 ሚሊዮን ለሚሆን ሕዝብ እርዳታ እያቀረቡ ይገኛሉ እና ይህ ቁጥር እንደሚጨምርም እጠብቃለሁ።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 በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናሰናዳላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሌላ ዘገባ እንለፍ። ቢሊ መኮንን በኢትዮጵያ የፊልምና የቴሌቪዥን መስኮቶች ውስጥ ስማቸው እየገነነ ከመጡ የምስል ወብርሃን አደራጆች ወይም ሲኒማቶግራፈርስ መካከል አንዱ ነው። ተደናቂነትን ያገኘው ቁራኛዊ ፊልምን ጨምሮ ወደ አስር የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ አከናውኗል። በሺዎች የሚቆጠሩ ኢትዮጵያውያን ላለፉት ሁለት ዓመታት የተከታተሉትን የእግር እሳት ተከታታይ ድራማ ብሎም በርካታ የሙዚቃ ቪዲዮዎች ላይ በሲኒማቶግራፈርነት ሰርቷል። በተያያዥ ጉዳዮች ላይ ከቢሊ መኮንን ጋር ቆይታ ያደረገው ሀብታሙ ስይም አስቀድመው ቢሊን የጠየቀው ወደ ቀረጻው መስክ እንዴት ሊገባ እንደቻለ ነበር። እንደሚከተለው ይቀርባል። ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉ እና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖርት መድረኮችን ነው የምናስበው፣ የቲያትር መድረኮቹ እና በዛ ጊዜ እንደዚ አይነት ዝንባሌ ነበረኝ። ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ ይሆናሉ የሚል ግምት አልነበረኝም እና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ ሁለት ነገር አስቀመጥኩኝ። አንዱ የሞባይል ጥገና ብማር አልኩኝ፣ አብሮ ሊሄድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ ሁለት ደግሞ ካሜራ በቀርጽ በሚለው ነው እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው እና በቃ ስለምወድም ካሜራ ካሜራ እየሰራው ሰርግም እየሰራው ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው ሁለቱን ለምርጫ አስቀምጬ፣ ልቤ ወደ ካሜራው አደላ እና ቶም ቪዲዮግራፊ በ1999 መጨረሻ በ1999 አካባቢ ቶም ግራጁዌት አደረኩ እና እዛ በምማርበት ጊዜ የቲያትር ፍላጎት አለኝ ስቶሪ የመጽሐፍ እና ቲያትሮችን የማንበብ ነገሮች ስለነበሩ ቶም አጫጭር የሾርት ፊልሞች ስቶሪ ክሬት አድርጋችሁ የአራት ደቂቃም የሶስት ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ፣ እየጓጓው የተሻለ ሀሳብ እያቀረብኩኝ ከመምህራኖችም ጋር ጥሩ ግንኙነት በማድረግ በምማርበት ጊዜ አይ እኔ ሰርግ አይደለም የምሰራው ፊልም ነው የምቀርጸው የሚለው ሀሳብ እና ትክክለኛ ጎሌን አገኘው ብዬ የማስበው እዛ ቦታ ላይ ነው መነሻው እና ጅማሮ እዛ ነው ማለት ነው እንግዲህ። ቢሊ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክል አያዩ ይባላል። ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብለው የሚጠይቁ ሊኖሩ ይችላሉ። ሲኒማቶግራፈር ምን ይሰራል? በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው? መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው። ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጎም ዋይ በሆነ ትርጓሜ ሲተረጎም እና ያ ማለት ምንድነው ፊልሙ ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል ወደ ተንቀሳቃሽ ወደ ታሪክ ትረካው በብርሃና በጥላ ስሜቶችን ተሸክሞ በፍሬም ውስጥ ሀሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሀሳብ ነው ካሜራው የሚያይለት እና የዳይሬክተሩ ሀሳብን ሊተረጉም ያሰበውን ሀሳብ ነው በካሜራ የሚታየው። እና ፊልም ላይ በጣም ትልቁ ኮሚኒኬሽን ካሜራ ነው። ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ፣ ትልቁ መሳሪያ ካሜራ ነው እና እነዚህ ሁለቱ ሲኒማቶግራፈሩ እና ካሜራው ሲዋሃድ ነው እንግዲህ የጽሑፉም፣ የደራሲውም ሀሳብ የተዋናያኖቹም አቅም የዳይሬክተሩን ፍላጎትና ኢንተርስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሀሳቡ በተፈለገው መልኩ ኦዲንስ እንደየታሪኩ ስሜት ሊያሻግር የሚችለው እና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሀሳብ አይመጣም። የሬዲዮ ድራማ የሆነውም በጆሮ የሚሰማ ወይም የመድረክ ቲያትር ሲባል ኦዲንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም በአይናችን ሀሳቦችን እንድናይ በፊልምም ሲኒማ ምንድና ያደረገው ሀሳብ ካሜራ ነው እና ከሀሳብና ከተመልካች መሀል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው። ይሄ እላለሁ በራሴ ቢል፣ እንግዲህ በርከት ያሉ ሙዚቃ ቪዲዮዎችን፣ ረጃጅም ፊልሞችን፣ እንዲሁም ደግሞ የቴሌቪዥን ድራማዎችን ቀርጸሃል። ቀረጻ ከፍተኛ ውጣ ውረድ ያለበት ስራ ነው። ፈታኝና አስደሳች ነገሮች ይገጥማሉ ብዬ አስባለሁ። ከነበሩ የቀረጻ ትውስታዎችህ አንድ ሁለቱን ብታካፍለን። ያለ ፈተና የሚሰራ ፊልም የለም አይደለም። እኛ አገር ማቴሪያል፣ የእውቀት፣ የሎኬሽን የብዙ ተግዳሮቶች ችግር ያለበት ይሁ ይቅርና፣ አደጉ ተብለ በትልቅ ባጀት የሚሰራባቸውን ፊልሞች ሁሌ ውጣ ውረዳሉት። የራሱ ቻሌንጅ አለው። አዲስ ስቶሪ ሲመጣ ሁሌ አዲስ ቻሌንጅ አለው። ግን ምንድነው ከምንም በላይ ፈታኝ ሆኖብን የነበረው አንዱ የቁራኛ የቀረፃ በጣም ፈታኝ ነበረ። አንዱ ፈታኝ ያደረገው ምንድነው ያልኖርነውን ህይወት ከመቶ አመት በፊት ከመጽሐፍ ውጭ ያንን ታሪክ ማን ረዳበትን ህይወት ቪዥዋላይዝድ ማድረግ በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበረ። ከዛ ደግሞ ሙሉ ከተማዋ ቆርቆሮና ኤሌክትሪክ የለበሰች ሀገር ነች። እኛ በምንሰራበት መቼት ደግሞ የቆርቆሮ ቤትና ኤሌክትሪክ መብራቶች፣ ስልኮች፣ ፖሎች አልነበሩም እና ገንብተን መስራት እንደሚታወቀው ከባድ ነው እና ከነዚህ ቻሌንጆች ጋር አንድ ካሜራ አንስተን ወደ ሆነ ቦታ ስንዞር የምናየው የቆርቆሮ፣ የስልክ እንጨት እንትኖች ዘመኑን የሚያሳብቁብን መንገዶች በጣም አስቸጋሪ ነበረ። አንኮበርን የተቀረጸው የአየሩ ጸባይ በጣም አስቸጋሪ ነበር። ቶሎ ቶሎ ይዘንባል፣ ቶሎ ቶሎ ብራንጥ ላይ ይሆናልና እሱ እሱ በጣም ፈታኝ አድርጎት ነበረ። ካሰብነው ጊዜ በላይ ጨምሮብን፣ ብዙ በክር ውስጥ ያሉ ሰዎች ተስፋ እስከመቁረጥ ተደርሶ፣ በቃ ለመጨረስ ግዴታ ገብተን ነው ፊልሙ ያለቀው። እና ፊልሙ ሲታይ ያለፋት ብዙ ሰው አያየውም እና ከምንም በላይ በጣም ከባድ የነበረ ኦልሞስት እስከ መቋረጥ ሊያደርስ የሚችሉ የሚገፉ ሀሳቦችና ቻሌንጆች ነበሩት። እና ሀሳቡም ከባድ ስለነበረ ነው የከበደን። የከተማ ሲን አይደለም፣ የካፌ ስቶሪ አይደለም። እና ብዙ ነገሩ የዘውዲቱ ዘመን ላይ ራሳችንን ማስቀመጥ ይጠበቅብን ነበር። እና ያን ኤክስፒሪያንስ ማድረጉ ለእኛም አሪፍ እድል ነበረ፣ ቻሌንጁ እንዳለ አድማጮቻችን የምስል ወብርሃን ባለሙያው ወይም ሲኒማቶግራፈር ከሆነው ቢሊ መኮንን ጋር የተደረገው ቆይታ ሰፋ ያለው ክፍል በመጪው ቅዳሜ በሚደመጠው የጋቢና መዝናኛ ላይ ይቀርባል። ለአሁኑ ሀብታሙ ስዩምንና እንግዳውን እናመሰግናለን። The name behind us, of means power of the Trinity. Educator. We'll i and the arts of Africa, lady, Africa. Na, na, na, na, na, na. Share. Educate yourselves, Africans በ19 ምክንያት የተደረጉ የእንቅስቃሴ ገደቦች አብዛኞቹን አፍሪካውያን ወጣቶች ለስራ አጥነት እንደዳረጓቸው እየተነገረ ነው። በኬንያም የሰርከስና የአክሮባት ባለሙያ የሆኑት ክላን አክሮባት ቡድኖች ገቢ ለማሰባሰብ የጎዳና ላይ ትዕይንት ጀምረዋል። የሙጉዌላ ላቸችዋየውን ዘገባ እንደሚከተለው አቀርብላችኋለሁ። በተጨናነቁ የናይሮቢ አውራ ጎዳናዎች ላይ በትራፊክ መብራት ተይዞ መቆም እጅግ አሰልቺ ነው። ክላን አክሮባት የተሰኙት የወጣት ቡድኖች ግን የትራፊክ መብራቱን እየጠበቁ ትዕይንት ማሳየት ጀምረዋል። የአክሮባት ቡድኑ መስራች የሆነው ብራያን ሙጎ ኮቪድ-19 ከትርኢቶች የሚያገኙትን ገቢ እንደቀነሰባቸው ይናገራል። በፊት በፊት ብዙ ሰዎች የተሰበሰቡበት ትርዒት እናሳይ ነበረ። ነገር ግን አሁን በኮቪድ-19 ምክንያት ሰዎች በአንድ ቦታ መሰብሰብ አይችሉም። በኮቪድ-19 ምክንያት በመደበኛነት ትርዒት ማሳያ ቦታዎች የተዘጉ ሲሆኑ እጅግ ብዙ በዚህ ዘርፍ ውስጥ ያሉ ወጣቶችም የገቢ ችግር አጋጥሟቸዋል። ክላን አክሮባቲስቶች ይህን ወቅት ለማሳለፍ በጎዳናዎች ላይ ትዕይንት እያሳዩ ከባለመኪኖቹ የተለያየ መጠን ያለው ገንዘብ ያሰባስባሉ። ትዕይንቱ በሚደረግበት አውራ ጎዳና ላይ ቀይ መብራት ይዟቸው የታደሙት እኚህ ተመልካች ወጣቶቹን ያደንቃሉ። ደካሙ ነገር የትራፊክ መብራቱን እየጠበቁ ቀይ ሲበራ ነው ትርኢቱን የሚያሳዩት። ልክ መብራቱ አረንጓዴ ሲሆን ደግሞ ከመንገዱ ዞር ይላሉ። የኬንያ የስታቲስቲክስ ቢሮ በኮቪድ-19 ምክንያት በተወሰዱ የእንቅስቃሴ ገደቦች ሳቢያ የሥራ አጦሽ ቁጥር በእጥፍ ማደጉን አስታውቋል። በናይሮቢ የወጣቶች ትስስር ኃላፊ የሆኑት ኦስቲን ኦቲኤኖ በዚህ ላይ አጽንኦት ይሰጣሉ ከኮቪድ-19 በፊትም ቢሆን የነበረው የስራ አጥ ቁጥር ከፍተኛ ነው። አሁን ደግሞ እጅግ ጨምሯል። እጅግ ብዙ የሆኑ ወጣቶች ብዙ የስራ እድል አጥተዋል። የቀኑን ረዥም ሰዓት በናይሮቢ አውራ ጎዳናዎች ላይ ትርኢት በማሳየት ካሳለፉ በኋላ የክላን አክሮባት ቡድኖች ወደ ሰፈራቸው በመመለስ ታዳጊ ሕፃናትና ወጣቶችን ያሰለጥናሉ። የአስር 10 ዓመቱ ታዳጊ አልቪን ሚሄስ ከዚህ ቡድን ጋር ስልጠና ከጀመረ አራት ዓመት ሆኖታል። ሳድግ አክሮባት መሥራት ነው የምፈልገው። በማገኘው ገንዘብም ችግረኛ ሰዎችን ማገዝ እፈልጋለሁ። ክላን የአክሮባት ቡድን ኮሮና ቫይረስ እስኪያልፍ ድረስ ገቢ ለማግኘት ያለው አማራጭ አረንጓዴ መብራት እስኪበራ እየጠበቁ ትርኢት ማሳየት እንደሆነ ይናገራሉ። ለሚጉዌላ ላቻችዮ ዘገባ ኤደን ገረመው ከዋሽንግተን ዲሲ i much. ድምጻችን ከጋቢና ቪኦኤ ጋር ለነበራችሁ ቆይታ እያመሰገንን ለዛሬ የያዝንላችሁን እዚ ላይ ጨርሰናል። አስተያየትና ጥያቄዎቻችሁን ፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን መጠቀም ትችላላችሁ። ሳስተናግዳችሁ ያምሾት ኤደን ገረመው ነበርኩ። በአርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎችና ባልደረቦች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሆንላችሁ። ደህና አደሩ።